ለጥያቄው መልስ በወቅታዊ አነጋጋሪ ጉዳይ ላይ ያተኩራል። አዘጋጅና አቅራቢ ትዝታ በላቸው ነው። ኖ ቀዳሚውን ክፍል በቅድሚያ ጥያቄዎቻችሁን ያደረሳችሁንን አድማጮች እናመሰግናለን። እንዲሁም ለጥያቄዎቻችሁ መልስ ሊሰጡን የተባበሩንን ምሁራን እናመሰግናለን። ለጥያቄው መልስ ርዕሰ ጉዳይ እንግዲህ ህገወጥ የመሬት ይዞታና በተያዙ ቦታዎች ላይ የተሰሩ ቤቶችን ማፍረስ እያስከተለ ስላለው ማኅበራዊ ቀውስ ነው። ቤቶቹን አፍራሽ ባለሥልጣናት ሕገወጥ ይዞታን የሚከለክል አዋጅ እያስከበርን ነው ቢሉም በሚሊዮኖች የሚቆጠሩ በእርስ በርስ ግጭት ተፈናቅለው ጊዜያዊ መጠለያ ውስጥ በሚገኙባት ሀገር ተጨማሪ ሕዝብን የማፈናቀል እርምጃ በጥብቅ የሚኮንኑም ብዙ ናቸው። በተለይም ህገ ወጥ የመሬት ሽያጩንም ከደላላዎች ጋር በመመሳጠር ያካሄዱት ባለስልጣናት ናቸው እየተባለ ይህ እንግዲህ ቤተሰብን ያለመጠለያ ማስቀረት ከሚፈጥረው የሥነ ልቦናና የኢኮኖሚ ቀውስ በተጨማሪ መሆኑ ነው። በኢትዮጵያ ከአዲስ አበባ ቀጥሎ በትልቅነቷ ሁለተኛ የሆነችው የድሬዳዋ ከተማ የመሬት ልማትና አስተዳደር ቢሮ ኃላፊ ዶክተር ደራራ ሁቃ አስተዳደራቸው ቤቶችን ከማፍረስ ይልቅ የተለየ እርምጃ መውሰዱን ያስረዱናል። ኢትዮጵያ ውስጥ ለሚነሱ የይገባኛል ጥያቄዎች ለአብዛኞቹ ህገ መንግስቱን ተጠያቂ የሚያደርጉ ብዙ ናቸው። የኢትዮጵያን ህገ መንግስት የመረመሩ የህግ ምሁርና ጠበቃ ደረጀ ደምሴን ከቦስተን ማሳቹሴትስ መስመር ላይ ይዘናል። ሁለታችሁንም አመሰግናለሁ። እኛም እኔም አመሰግናለሁ። ጠበቃ ደረጀ ደምሴ በፌስቡክ ከመጡልን ጥያቄዎች አንዱን ላስቀድም። አቶ አህሚድ አብዱላሂ ናቸው የላኩልን። በተለይም በለገጣፎና ሌሎችም አካባቢዎች ቤቶቻቸው የፈረሱባቸው ሰዎች ምን አይነት የህግ ከለላ አላቸው? አፍራሾቹን ለፍርድ ሊያቀርቡ ወይም ካሳ ሊጠይቁ አይችሉምን? ብለዋል። በዚህ እንጀምር እስቲ። የህገ መንግስት በምንልበት ጊዜ ኢትዮጵያ የተለያዩ ህገ መንግስቶች አሉ። የፌዴራል ህገ መንግስት አለ። የስቴት በኢትዮጵያ አጠራር የክልል ህገ መንግስቶች አሉ። የክልል ህገ መንግስቶች በሙሉ አንድ አይነት ናቸው። ኦልሞስት ተጽፎ እንደተሰጠው አይነት በጣም ተመሳሳይ ነው። ከነቃሉ ምንም ለውጥ የለውም። የፌዴራል ህገ መንግስት በተመለከተ ችግሩ ምንድን ነው? የግለሰቦችን መብት በተለያየ መልኩ ይዘረዝራል ኢንተርናሽናል ትሪቲ ያሉትን በሙሉ ያካትታል። ነገር ግን ግለሰቦች መብታቸው ሲነፈግ ፍርድ ቤት ሄደው መብታቸውን የሚያስከብሩበት ሲስተም በደንብ አልተቋቋመም። ስለዚህ ህገ መንግስቱ ያለው ትልቁ ችግር በእኔ አመለካከት መብቶችን ያለመዘርዘብ ሳይሆን አንድ ግለሰብ መብቱን የሚያስከብርበትን መንገድ በግልጽ አለማስቀመጡ ነው። ይሄ ችግር የመጣው ህገ መንግስቱን በምናነብበት ጊዜ ፍርድ ቤቶችን ከበላይ የሚያዘው ዋናው ጠቅላይ ፍርድ ቤት ፓወር እንዳይኖረው ስልጣን ፓወር ለስ እንዲሆን ተደርጎ ነው የተቀመጠው ስልጣን እንዳይኖረው አዎ ግለሰቦች መብቴ ተነፈግ፣ ተነካ፣ ይሄ መንግስት ያወጣው መመሪያ ህገ መንግስቱ የሚሰጠኝን መብት የሚጻረር ነው፣ ስለዚህ ውድቅ መሆን አለበት ብለው ፍርድ ቤት በሚሄዱበት ጊዜ ፍርድ ቤት ያንን መወሰን አይችልም። ያንን መወሰን የሚችለው በኢትዮጵያ ኮንስቲቱሽን የሀውስ ኦፍ ፌዴሬሽን፣ ስለዚህ ህግ ያወጣውን ሰውዬ ነው ሄዶ የወጣው ህግ ህገ መንግስቱ ጋር ይጻረራል ብሎ አንድ ሰው መጠየቅ የሚችለው ሀውስ ኦፍ ፌዴሬሽን የኮንስቲቱሽናል ጥያቄዎችን በሙሉ የመተርጎም መብት ተሰጥቶታል። በኢትዮጵያ ፌዴሬሽን የዚህ አይነት አሰራር ያለበት ሀገር የለም። ህግ አውጪው እንደገና ህግ ተርጓሚና ህግ የህግ ዳኛ መሆንም አይችልም። እና የሱፕሪም ኮርት የከፍተኛ ፍርድ ቤት የተለያዩ ክልሎች የሚያወጡት መመሪያ፣ መንግስትም የሚያወጣው መመሪያ ህገ መንግስቱን የሚጻረር ሲሆን ወይም ደግሞ እገዳ የማድረግ መብት ለፍርድ ቤቶች መሰጠት አለበት። ስለዚህ አንድ አካባቢ እነዚህ ሰዎች ይነሱ ብሎ መመሪያ ሲወጣ ይሄ የእኛ የንብረት ማካበት በንብረታችን የመጠቀም መብታችንን የሚነፍግ በህገ መንግስት የሰጠን መብት የሚነፍግ መመሪያ ስለሆነ ውድቅ ይሆንልኝ ብሎ አንድ ሰው ፍርድ ቤት ሄዶ እስኪጠናና ትክክለኛነቱ ተመርምሮ በፍርድ ቤት እስኪጠርቅ ድረስ ያ መመሪያ እገዳ ሊደረግበት ይችላል። እዚህ ሀገር እንደምለው ኢንጃንክቲቭ ሪሊፍ ይባላል እና ያንን ማድረግ አይቻልም በኢትዮጵያ። በዚህ ምክንያት ህጉ የሚናገረው ቃላቶች ይኑሩ አይኑሩ ለውጥ የለውም። አንድ ሰው አሉ አይደለም። መብትን የሚያስከብረው የማስከበር ችሎታው ነው። መብቱን የሚያስከብረው ሌሎችም ፕሮብሌሞች አሉ ግን በእኔ አመለካከት ትልቁ ፕሮብሌም ያለው የፍርድ ቤቶች ድክመት ነው። ገለልተኛ ሊሆኑ ይችላሉ፣ ግን ስልጣን የላቸው እና መንግስትን የመገደብ ስልጣን ያስፈልጋቸው እንግዲህ ጠበቃ ደረጀ የሚሉት እነኚህም ቤቶች አሰርተው ዛሬ ንብረታቸው በየሜዳው ለተረጨውና ገንዘባቸውን ያጡት በምንም መልኩ ሕጉን ተጠቅመው ካሳ ሊከፈላቸው አይችልም ነው የሚሉኝ። ትክክል ነው። አንደኛ የኢትዮጵያ የሞራል ካሳ አንድ ሰው ከሶ የሚያገኘ የሞራል ካሳ ጣሪያው አንድ ሺህ ብር ነው። እና የሞራል መብቴ ተነፈገ ብሎ ኦኬ፣ መብታን ተነፈገም በቃ ተመልሶልሃል ቢባል። ጠበቃዎች አውጥቶ ምን ብሎ ያንን የሚያስከፍልበት መንገድም የለውም። ሁለተኛ መብቴ ተነካ ጥያቄ መመሪያው ህገ መንግስቱን ይጥሳል የሚለው ጥያቄ የኮንስቲቱሽናል የህገ መንግስት ጥያቄ ነው። የህገ መንግስት ጥያቄ በሙሉ ሀውስ ኦፍ ፌዴሬሽን ማጽደቅ አለበት። በኮንስቲቱሽናል ካውንስል ኢንኩሪ የሚባሉ አሉ እና ሀውስ ኦፍ ፌዴሬሽን ጋር በሚሄድበት ጊዜ ደግሞ ሀውስ ኦፍ ፌዴሬሽን በድምጽ ብልጫ ነው የሚወስኑት የህገ መንግስት ጥያቄ የተወካዮች የፌዴሬሽን ምክር ቤት የፌዴሬሽን ምክር ቤት ነው። ይኸኛው የፌዴሬሽን ምክር ቤት በድምፅ ብልጫ በሚወስንበት ጊዜ የሚወስነው እንዴት ነው? ፌዴሬሽኑ በብሄር ነው የተቋቋመው። እያንዳንዱ ብሄር እንደ ቁጥሩ አንድ ድምፅ አለው። እንደገና ለእያንዳንዱ ሚሊዮን ደግሞ በብሄሩ ውስጥ ላሉ ሰዎች አንድ ተጨማሪ ድምፅ አለው። ደቡብ ህዝቦች በጣም ብዙ ብሄር ስለሆኑ ስልሳ አንድ ድምፅ ያላቸው እነሱ ናቸው። ከአማራ ከኦሮሞ ተደምሮ ይበልጣሉ። ስለዚህ አንድ ሰው ህገ መንግስቱ ተጥሷል፣ መመሪያው ትክክል አይደለም ብሎ ሄዶ አቤት የሚለው አንድ ላይ ቢስማሙ ደቡዝቦች ቢወስኑ ማለት ደቡዝቦች ጋር ነው የሚሄደው ማለት። እንደዚህ አይነት ኮንስቲቱሽን ህገ መንግስት ባለበት ሁኔታ ህግ ለማስከበር በጣም አስቸጋሪ ነው። ስለዚህ ሱፕሪም ኮርቱ ህገ መንግስት የመተርጎም ስልጣን የሚሰጥበት መንገድ መፈለግ አለበት። በዛ በኩል አመንድ መደረግ አለበት፣ ከፍተኛው ፍርድ ቤት ማለት ነው። ሰሞኑን እንደምንሰማው እንግዲህ ከፍተኛ ፍርድ ቤት ዳኛ የሆኑት ወይዘሮ ማዛ አሸናፊ ይህንን ለማሻሻል እየሰሩ እንደሆኑ ገልጸዋል። እስቲ ወደ ዶክተር ደረራ ሁቃ ሊሄድ የድረዳዋ የመሬት ልማትና አስተዳደር ቢሮ ኃላፊ በሌሎች ከተሞች ህገወጥ የተባሉ ቤቶችን የመንግስት ኃይሎች ማፍረስ ቢጀምሩም ድሬዳዋ ግን የተለየ አቅጣጫ ትይዛለች ብለዋል። ያስረዱን እስቲ ዶክተር ደረራ ሁቃ እቅዱ ምንድን ነው? እሺ አመሰግናለሁ። ጠበቃ ደረጀ የተናገረውን ነገር እየሰማው ነበረ አሁን ካለው ህግ አንጻር የድሬዳዋን መሬት ማኔጅ ማድረግና የመምራት ስራ ስለሆነ ኃላፊነት ከዛ አንጻር ያለውን አንድ ነገር ተናግሬ አሁን ወደ ጠየቅሽኝ ጥያቄ ማለፍ ፈልጋለሁ። እሺ ጥሩ ነው። ምንድ ነው አሁን በሀገሪቷ ደረጃ በፌዴራልም ድሬዳዋ አስተዳደርም ተግባራዊ የሆነ ካለው ህጎች አንጻር ህገወጥ የመሬት ወረራ ወይንም ህገወጥ ግንባታ ማለት ምን ማለት ነው የሚለውን ነገር ማንሳት እፈልጋለሁ። የተለያዩ ከመሬት ጋር ተያይዞ በፌዴራል ደረጃም በድሬዳዋ አስተዳደር ደረጃም የወጡ አዋጆች፣ ደንቦች፣ መመሪያዎች አሉ። እነኚህ አዋጆች፣ ደንቦች፣ መመሪያዎች ላይ ህገወጥ ይዞታ ማለት ማለት ነው፣ ህገወጥ መሬት ወረራ ማለት ማለት ነው የሚሉ ዴፊኒሽኖች ስላሉ እኛ እየሰራን ያለ ነው። ከዚህ አንጻር ስለሆነ አንዳንድ ነገሮችን ሊጥቀስ እና በድሬዳዋ አስተዳደር የከተማ ቦታም በሊዝ ስለመያዝ የወጣ የአስተዳደር መንበሪያ ቁጥር አንድ ሁለት ሺ አምስት አንቀጽ ሁለት ንዑስ አንቀጽ አስር ላይ ህገወጥ ይዞታ ማለት አግባብ ካለው አካል እውቅና ውጪ የተያዘ ወይንም አግባብ ካለው አካል እውቅና ያልተሰጠውና በህገወጥ መንገድ የተያዘ ቦታ ማለት ነው ይላል። ሌላው የከተማ ቦታን በሊዝ ስለመያዝ የወጣ አዋጅ ቁጥር ይህ በፌዴራል ደረጃ የወጣ ነው። አዋጅ ቁጥር ሰባት ሀያ አንድ ህዝባር ሁለት ሺ አራት አንቀጽ አምስት ንዑስ አንቀጽ ሁለት ላይ ማንኛውም ሰው አግባብ ካለው አካል ፍቃድ ሳያገኝ በህጋዊነት ከያዘው ይዞታ ጎን ለጎን የከተማ ቦታ አስፋፍቶ መከለልና መጠቀም እንደማይችል በግልጽ ያስቀምጣል። በድሬዳዋ ከተማ ውስጥ ያለውን ህገወጥ የቦታ ይዞታና መስፋፋት ስርዓት ለማስያዝ እና ለመከላከል የወጣ ደንብ ቁጥር ሀያ አራት ከተማው ዝርዝር ፕላን እና በዚህ ደንብ መሰረት ከማንኛውም ግንባታ ነጻ ሊሆኑ የሚገባቸው ቦታዎች መጀመሪያ በከተማው ፕላን መሰረት ለመናፈሻነት፣ ለአረንጓዴ ቦታዎች የተከለሉ ለህዝብ አገልግሎት የሚሰጡ የውሃ ጉድጓዶች መገኛ ወይንም የውሃ ጉድጓዶች ከሚገኙበት ቦታ መቶ ሜትር ራዲየስ ውስጥ ያሉ ቦታዎች፣ ለመኖሪያነት እና ለተለያዩ መሰረተ ልማት አመቺ ያልሆኑ ቦታዎች ማለትም ለታሪካዊ ቅርስ የተመዘገቡ ቦታዎች፣ ተራራማ አካባቢዎች፣ የተበረበሩ ቦታዎች ለደን አገልግሎት የሚውሉ ቦታዎች፣ በፕላን መሰረት ለመንገድ አገልግሎት የሚውሉ ቦታዎች፣ ከፍተኛ የኤሌክትሪክ ማመንጫና ማከፋፈያ ስቴሽኖች ሀይ ቴንሽን የሚባሉ አካባቢዎች ላይ አስራ አምስት ሜትር ድረስ ያሉ ቦታዎች ላይ የሚደረግ ማንኛውም ግንባታ፣ ማንኛውም ቦታ መያዝ ህገወጥ ነው ይላል። ስለዚህ እኛ እንደ ድሬዳዋ አስተዳደር መሬት ስናስተዳድር ህገወጥ የመሬት ወረራን ከብሔር ጋር ከጎሳ ጋር ወይም ከሌላ ቦታ ከመምጣት ጋር ሳይሆኑ የምናያይዘው የጠቀስኳቸው አዋጆች እና ደንቦች መሰረት ነው። ይሄ ህገ ወጥ ነው፣ ይሄ ህገ ወጥ አይደለም ብለን የምናስቀምጠው ማለት ነው። እዚች ጋር ላቋርጦትና ዶክተር ደራራ ይሄ አሁን የጠቀሱት በተቀረው አሁን እንግዲህ በጣም ዜና ውስጥ ያለው የኦሮሚያ የቤቶች ማፍረስ ሂደት ነው። አንዳንድ ጥያቄ የላኩልን ሰዎች ለምንድን ነው ሌላም ጋር በአማራ ክልልም እየፈረሰ ነው፣ ሌላ አካባቢም የሚፈርስበት ሁኔታ አለና የሚል ተናግረዋል። ነገር ግን በጣም በዜና የሚሰማው ና እያወዛገበ ያለው በማህበራዊ መገናኛም ላይ እየተጠቀሰና እየተተቸ ያለው በኦሮሚያ ያለው ነው ና አሰራሩ በኦሮሚያም ተመሳሳይ ነው የሚል እንድምታ አለው እርስዎ አሁን ከገለጹት። አዎ አሁን እኔ የጠቀስኳቸው ሕጎች በዋናነት በፌዴራል የህዝብ ተወካዮች ምክር ቤት ጸድቆ በወጡ አዋጆች መሰረት በየክልሉ እና እንደ ከተማ አስተዳደርም በድሬዳዋ ላይ ህዝብ ተወካዮች ምክር ቤት የድሬዳዋ ያወጣቸው ደንቦችን ተከትሎ የተቀመጠ ነገር ስለሆነ በሁሉም አካባቢ ተመሳሳይነት አለው። እሺ፣ በዚሁ አያይዘው የድረዳዋ ከተማ እነዚህን ህገወጥ የተባሉ ቤቶች አላፈርስም ብለዋል። ምን ሊያደርግ እንዳሰበ ቢገልጹልን በምን ሊያስተካክለው እንዳሰበ። ድረዳዋ ከተማ ህገወጥ የመሬት ወረራ እና ግንባታ በጣም በሰፊ ያለበት ደረጃ ነው ያለው። አሁን እኛ በጥናት እያስጠናን ነው ያለ ነው። በጥናት የሚታወቀው ውጤት እስክታወቅ ድረስ አሁን ከሌሎች ዳታዎች ባገኘነው መረጃ መሰረት በከተማችን ከሁለት ሺ ሶስት እስከ ሁለት ሺ አስር ባለው ጊዜ ከአስራ አምስት ሺ እስከ ሀያ ሺ ህገ ወጥ ግንባታዎች እንደተገነቡ መረጃዎች ያሳያሉ። በተጨባጭ አሁን ባለው የከተማችን ሁኔታ ቅድም በጠቀስኩልሽ ህጎችን ጭምር የተጠቀሱ የተከለከሉ ቦታዎች ተይዟል። ምሳሌ መንግስት ለልማት ብሎ ካሳ የከፈለባቸው ቦታዎች ሰው ሰፍሮበታል። የሃይማኖት ተቋማት ድረስ ገብቶ ቤት የመስራት ነገሮች አሉ። የመንግስት ድርጅቶች፣ ተራራማ አካባቢዎችን ጭምር በህግ የተከለከሉ ቦታዎች ናቸው። እነዚህ ሁሉ ተይዟል። ለደን የሚሉ ቦታዎች እነኚህ ሁሉ ተይዘዋል። አንዳንድ ደግሞ ከተማዋ ፕላን መሰረት ለመንገድ አገልግሎት የሚውሉ ቦታ ተያዙበት አለ። ትላልቅ የኤሌክትሪክ መስመሮች የሚያርፉባቸው ቦታዎችን እነዚሁ በህገወጥ ሰፋሪዎች የተያዘበት ሁኔታ አለና የወረራው መጠን ከፍተኛ ነው ማለት ነው። ስለዚህ ከዚህ አንፃር እኛ አሁን ባለው ሁኔታ እነኚህን የህገወጥ የመረት ወረራ እና ግንባታን እንዴት ቻሌንጅ ማድረግ እንችላለን የሚለውን ነገር በጥንቃቄ አይተነው፣ ትንሽ የተለየ ሀሳብ ይዘን ነው ብቅ ያልነው። እንግዲህ ሁሉም አስተዳደር የራሱ የሆነ ምክንያት ይኖረዋል ለሚወስነው ውሳኔ እና ለሚሰራው ስራ። ሶስት የመፍትሄ አቅጣጫዎችን ነው ያስቀመጥነው። አድማጮቻችን የዚህ ፕሮግራም ሁለተኛው ክፍል በነገው ዕለት በሰፊው ይቀርባል። እንድትከታተሉ እንጋብዛለን።